መዝሙር 32 ተፈስሁ ጻድቃን በእግዚአብሔር ወለራትአን ይደልወሙ ክብር ግነዩ ለእግዚአብሔር በመሰንቆ ወበመዝሙር ዘአሰርቱ አውታሪሁ ዘምሩ ሎቱ ወሰብወ ሰባተ አዲሰ ሰናየ ዘምሩ ወየብው ሎቱ ስመ ጽድቅ ቃሉ ለእግዚአብሔር ወኩሉ ግብሩ በሃይማኖት ያፈቅር እግዚአብሔር ጽድቀ ወመጽዋተ ሳሂሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት ወእምስትንፋስ አፉሁ ኩሉ ሀይሎሙ ዘያስተጋብኦ ከመዝቅ ለማየ ባህር ወይሰይሞ ስተመዛግብተ ቀላያት ትፈርሆ ለእግዚአብሔር ኩላ ምድር ወእምኔሁ ይደነግጹ ኩሎሙ ሊነብሩ ስተዓለም እስመውእቱ ይቤ ወኮኑ ወውእቱ አዘዘ ወተፈጥሩ እግዚአብሔር ይመይጥ ምክሮሙ ለአሕዛብ ወይመይጥ ኅሊናሆሙ ለሕዝብ ወያረስዖሙ ምክሮሙ ለመላእክት ወምክሩሰ ለእግዚአብሔር ይሄሉ ለዓለም ወኅሊና ልቡኒ ለትውልደ ትውልድ ብፁዕ ሕዝብ ዘእግዚአብሔር አምላኩ ሕዝብ ዘኀረየ ሎቱ ለርስቱ እምሰማይ ሰማይ ሐወጸ እግዚአብሔር ወርእየ ኩሎ ደቂቀ እጓለ እመሕያው ወምድልው ጸራ መቅደሱ ወርየ ላይለ ኩሎሙ እለ ዱራን ዲበ ምድር ዘውእቱ ባህቴቱ ፈጠረ ልቦሙ ወዘ የአምር ሎሙ ኩሎ መግባ ሎሙ እይ ድህን ንጉስ በብዛ ሰራዊቱ ወያርህኒ ይድህነ በብዛ ሀይሉ ወፈረሰኒ አሰተ እያ ድህን ወእያ መሰጥ በብዛ ጽኑ ናሁ አይንቲዎ ለእግዚአብሔር ሀበላይ ፈርህዎ እለሰ ኢትዮ ከሉ በምህረቱ ያድህና ሞት ለነብሶም ወይ ሴሰዮሙ አመራህም ነፍስነ ትሴፎ ለእግዚአብሔር እስመ ረዳኢነ ወመስካይነ ወእቱ እስመ ቦቱ ይትፌሣሕ ልብነ ወተወከልነ በስሙ ቅዱስ ለትኩን እዚኦ ምሕረትከ ላእሌነ ወበከመ ላእሌከ ተወከልነ